ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ። ዛሬ ምሽት ከምናቀርብላችሁ ጉዳዮች መካከል አስር ሰውም ፖሎ ሲያደረገ፣ ሀያ ሰውን ፖሎ ሲያደረገ ሪስፖንሲቢሊቲ ነው። ልክ የሆነ ሰው ፖሎ ሲያደርገ ያንን ሪስፖንሲቢሊቲ መወጣት መቻል አለብህ ማለት እና፣ ያ ሪስፖንሲቢሊቲ ደግሞ ምንድን ነው? ከአንተ ጋር በጣም ፖዘቲቭ የሆነ አሁንታዊ ህዝብን ከህዝብ ሊያቀራርቡ የሚችሉ ፖዘቲቭ የሆኑ አሁንታዊ ስሜትን የሚፈጥሩ ኮንተንቶችን ብቻ ዳፍጣል። ማህበራዊ መገናኛዎች ላይ የተለያዩ ይዘቶችን በማጋራት የገቢ ምንጫቸውን ካሳደጉ ወጣቶች መካከል አንዱ ራቼ ተስፋዬ ነው። የማህበራዊ መገናኛዎችን ኢኮኖሚያዊ አበርክቶት በተመለከተ ቆየት ብሎ ሐሳቡን ያጋረናል። ሌሎች ጉዳዮች የሚተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። የዛሬ የምስልና ድምፅ ቅንብሩን የሚከውንልን ኤልያስ አስማረ ነው። አብራችን አምሹ። ወደ ቀዳሚው መሰናዶ እንሻገር። ኢትዮጵያ ውስጥ ከ6.5 ሚሊዮን በላይ የማህበራዊ ሚዲያ ተጠቃሚዎች እንዳሉ መረጃዎች ያሳያሉ። ከእነዚህ መካከል በማህበራዊ መገናኛዎች ላይ የተለያዩ ይዘቶችን በማጋራት የገቢ ምንጫቸውን ያሳደጉ ወጣቶች ቁጥር እየጨመረ መምጣቱም ይነገራል። ከነዚህ መካከል አንዱ ራቼ ተስፋዬ ነው። ራቼ የባንክ ስራውን ሙሉ በመተው ሙሉ ጊዜውን መተዳደሪያውን በማህበራዊ ሚዲያ በተለይም ደግሞ በቲክቶክ ላይ ካደረገ ሰነባብተዋል። ዩቲዩብና ፌስቡክን ሳይጨምር በቲክቶክ ላይ ብቻ ከ8 በላይ ተከታዮች እንዳሉትም ይገልጻል። ደረጀ ደስታ ከራቼ ጋር አጭር ቆይታ አድርጓል። በመቀጠል ይቀርባል። እኔ ያው ሶሻል ሚዲያ ኢንፍሉዌንሰር ነኝ። ቲክቶክ ላይ እና ፌስቡክ ላይ ቲክቶክ ላይ ሞሮፍ በቪዲዮ ማህበራዊ ጉዳዮች ላይ ሳታየር ኮሜዲ ነው የምሰራው። ማህበራዊ ጉዳዮችን እያነሳ ማህበራዊ ጉዳዮች ላይ የምሰራው። ሙሉ ጊዜህን ለዚህ ሰተ ነው የምትሰራው? ከዚህ ህግ ሌላ ስራ ስራ ነበር፣ ግን የኛው ስራ ነው። የነፍስ ጥሪ ነው የሚባለው፣ የነፍስ ጥሪ ሙሉ ለሙሉ ለሶሻል ሚዲያ ሸፍ ታደረቅ ያለው ድርጅት ቢኖረኝም፣ ኢንተርቴንመንት ስራችሁ ኢንተርቴንመንት የሚል ድርጅት ቢኖረኝም፣ ብዙውን ስራ ግን ሶሻል ሚዲያ ላይ ነው የምሰራው፣ ዩትብ ላይ ነው የምሰራው። ማህበራዊ ሚዲያ ያን ያህል ይከፍላል? ለኑሮ የሚሆን ገቢ ያስገኛል? አዎ፣ በደንብ ይከፍላል፣ ያኖራል። አሁን በተለይ ደግሞ እንደዚህ ኢንፍሉዌንስ እያደረግህ ስትመጣ፣ ሰው ጋ ያለህ ተቀባይነት እያደገ ሲመጣ፣ ብዙ ወዎች አሉ ኢንካምን የምታገኝበት ያው አርቲስት መሆን ማለት ነው። አሁን ሺፍት እያደረገ አይደል አለም ራሱ፣ አብዛኛው ነገር ወደ ሶሻል ሚዲያ መጥቷል እና ሶሻል ሚዲያ ላይ አክቲቭሊ ፓርቲስፔት የሚያደርግ ሶሻል ሚዲያ ላይ ኢንፍሉዌንስ የሚያደርግ ሰው ያው አርቲስት ነው። አዘኝ እና በጣም ይከፍላል። ፕሮሞሽን ትሰራለህ። ኢንጌጅመንት ጥሩ ነው ፕሮሞሽኑ ኢንቨስተሮቹ ቀጥታ ወደ አንተ ነው የሚመጡት ማለት ነው። ለዛ በጣም ቆንጆ ነው። ምናልባት ኢኮኖሚ ጠቀሜታውን እንድናይ ምን ያህል ገቢ እንደምታገኝበት ልትነግረን ትችላለህ? እሱ እንኳን አንጻራዊ ነው። ይሄ የሚባል አይደለም። ግን ጥሩ ነው። በጣም ጥሩ ነው በሚል ሄው በአማካይ ወይም አካባቢውን ማወቅ ይቻላል? አይ ቆንጆ ነው። ቆንጆ ነው። ይሄ ማለት አልችልም። ግን ጥሩ ነው። አሁኑ ከር ቪዲዮ አንድ ፕሮሞሽን ማስታወቂያ፣ አንድ የአንድ ደቂቃ ማስታወቂያ ሰማንያ ሺ ብር፣ ዘጠና ሺ ብር ነው ምንሰራው እና በቀን ር አራትም ማስታወቂያ አምስትም ማስታወቂያ ሊሰራ ትችላል። ቆንጆ ነው ማለት ነው። አንድ ቪዲዮ ያው የአንድ ደቂቃ የለት ደቂቃ ቪዲዮ በሰማንያ ሺህ ብር ይሰራ ከሆነ በወር ደግሞ አራትም አምስት የሚሰራ ከሆነ ከፕሮሞሽን ብቻ ይመል ቆንጆ ነው፣ ቆንጆ ነው በጣም ቲክታክ ላይ ነው። ይሄ ዩቱብ ላይ ነው? ቲክታክ ላይ ነው። ይሄ ቲክታክ ላይ ነው። ዩቱብ እንግዲህ ራሱ ነው ፐር ቪዲዮ የሚከፍልን ዩቱብ ላይ እንኳን ገና አሁን ነው ወደ ዩቲብ ሙቪ ያደረግከው? ያደረግኩት እንዳልኩ ራቹ ኢንተርቴንመንት የሚለውንም በቅርብ ስለሆነ ያቋቋም ነው በቅርብ ነው ወደ ዩቲብ የገባ ነው። የዩቲብ ቢዝነስ ላይ በደንብ ገብተናል ለማለት እንቸገራለን፣ የእሱን ኢንካም ለማወቅ ግን፣ ኢንካም ጀኔሬት ማድረግ ጀምረዋል። ዩቲብም በቅርብ ጊዜ ቢጀመርም፣ እስካሁን ባለው ኢንካም ጀኔሬት ማድረግ ጀምረዋል። ግን እኔ ወጣቶችን እንዲሰሩ በጣም ነው ማበረታተው። በጣም እኔ መጀመሪያ ባንክ ቤት ነበር ምሰራ። ከዛ ነው እንግዲህ ይሄኛውን በጣም ለአርቱ ፍቅሩ ስላለኝ ሶሻል ሚዲያ ላይ ለመስራት። ለምን ያህል ጊዜ ሰርተሃል? ባንክ ውስጥ አክቹሊ ከባንክ በፊት ሬዲዮ ላይም ሰርቻለሁ፣ መንግስት ተቋም ላይም ሰርቻለሁ። ባንክ ቤት አንድ አመት ከስድስት ወር እንደዚህ ሰርቻለሁ። ከዛ በፊት የነበረ በመንግስት ቢሮም ሶስት አመት ሁለት አመት ሰርቻለሁ። ሬዲዮ ላይም አመት ምናምን ሰርቻለሁ። ድም ወጣቶችን እመክራቸዋለሁ ብለህ ነበረ። ምንድን ነው የምትመክራቸው? ጥሩ ስለሆነ ግን አሁን ሁሉም ወጣት ይህንን መስራት ይችላል ማለት አይደለም። አንድ ሰው ሁሉም ሰው እኔ በእኔ አመለካከት ከእግዚአብሔር የሚሰጠው የራሱ ተሰጥኦ ያለው ይመስለኛል። ሁሉም ሰው ሌላው ሰው እንደዚህ ሚዲያ ላይ ለመስራት ነው ተሰጥኦ የሚኖረው። ሌላው ደግሞ ኤኒቲንግ ብቻ ሰው ተሰጠውን እዚ ላይ ከሆነ ኮንተንት ክሬተር አይነት ተሰጠው ያለው ሰው ሶሻል ሚዲያን ቢጀምር፣ ሰው አንዳንዴ የተፈጠረለትን ነገር ሲያገኝ ራሱ ብቻ የራሱን ህይወት ብቻ ቀይሮ ሳይሆን የሚያልፈው በአካባቢው ላሉ ሰዎች ለሶሳይቲ ይጠቅማል ማለት ነው። ለምሳሌ አንድ ወጣት ራሱን መቻሉ፣ ቤተሰብ ላይ ዲፔንድ አለመሆኑ፣ ሀገር ላይ ሸክም አለመሆኑ ለሀገር ኢኮኖሚ አንድ ትልቅ ጥቅም ነው። የራሱን ህይወት ማሻሻል ከዛ አልፎ ደግሞ ያ ሰው የራሱን ህይወት ካሻሻለ በኋላ ለምሳሌ ራሲን ድርጅት አቋቁም ያል ራችን ደርስ ነው በዛ ላይ በሚመጡት ሁለት ወሮች፣ ሶስት ወሮች ስድስት ሰው ምናምን ቀጥራለሁ ለስድስት ወጣት የስራ እድል ፈጠርኩ ማለት የራሱ የሆነ አሁንታዊ ጥቅም አለው ማለት የሀገር ኢኮኖሚ ላይ ጭምር። ማህበራዊ ሚዲያ ብዙ ጊዜ ሲነሳ በጥሩ ጎኑ ብቻ ሳይሆን በአሉታዊ ጎኑም ይነሳል። እኔ በጣም ሪስፖንሲቢሊቲም አለብኝ ብዬ አምናለሁ አስር ሰውም ፎሎ ሲያደረገ፣ ሀያ ሰውም ፎሎ ሲያደረገ ሪስፖንሲቢሊቲ ነው። ልክ የሆነ ሰው ፎሎ ሲያደርገ ያንን ሪስፖንሲቢሊቲ መወጣት መቻል አለብህ ማለት እና ያን ሪስፖንሲቢሊቲ ደግሞ ምንድን ነው ከአንተ ጋር በጣም ፖዘቲቭ የሆነ አሁንታዊ ህዝብን ከህዝብ ሊያቀራርቡ የሚችሉ ፖዘቲቭ የሆኑ አሁንታዊ ስሜት የሚፈጥሩ ኮንተንቶችን ብቻ በፍጣል። ብዙ ሰዎች ፎሎወር ለማግኘት ላይክ ለማግኘት ሲሰዳደቡ ሊውሉ ይችላሉ። ያ ትክክለኛ ውይ አይደለም። በዛ የሚመጣ ጥቅም፣ በዛ የሚመጣ እውቅናል ጥቅሙ እምብዛም ነው። በዛ ሰውም ለሀገርም ማለት ራቼ። ተስፋዬ የራቼ ኢንተርቴንመንት ባለቤት በጣም አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ፍብን መለሰ ኢትዮጵያ ውስጥ ብዙም ትኩረት ያልተሰጠውን የእንስሳት እንክብካቤ ባህል እንዲዳብር ጥረት እያደረጉ ከሚገኙ ወጣቶች መካከል አንዷ ናት። ከእሷ ጋር ያደረግነው ቆይታ በመቀጠል ይቀርባል። ከህፃንነት የጀመረ ፍላጎት ነው። ከልጅነት ማለት ነው እና ልጅ ያለው ውሾች ነበሩኝ፣ አሳድግ ነበረ። ግን መጀመሪያ እንደ ማንኛውም እንደ አብዛኛው ማህበረሰብ ስለ እንስሳት ያለኝ አዌርነስ ምንም የለኝም፣ ምንም አዌርነስ አልነበረኝም እና እንስሳ አይቼ ማወቄን ራሱ ትዝ አይለኝም። ከአምስት ከስድስት ዓመቴ በፊት ማለት ሚሞሪ ውስጥ የለም ድመት እና ውሻ የሚባለው ነገር እና የሆነ ጊዜ ተከራይተን የምንገባበት የነበረው ግቢ ላይ ውሻ ነበሩ እና ውሻ አርጉዝ ናት ወልዳ ነበረ። በዛ ሰዓት እንዳለ የእኛ ግቢ ማህበረሰብ ምን ብሎ ይነግረኛል? ስለምትናከስ ገቢ ድንጋይ ወርውርባት ይልኛል። እና ልክ እኔም ስመጣ እዛች ቦታ ጋር ድረስ ድንጋይ ይዤ የወረወርኩባት ነው የማልፈው። እዛች ይሻለ ማለት ነው እና ለካ አሁን አድጌ ሲገባኝ ውሻ ትጩ የነበረው ልጆቿን ለመጠበቅ ነው እንጂ እኛን ለማጥቃት አልነበረም እና ግን ማህበረሰቡ በህፃንነቴ እነዛ ሰዎች ምን አስተማሪኝ ደብድቢያት የሚለውን ነገር አስተማሪኝ እና ከዛ በኋላ ያየውትን ሻላ ለማራራጥ ነበር ስራ ድንጋይ ይዞ ማለት ነው እና ከዛም እሷ ውሻ እንደገባች አላቅም ትዘልኛው ሌላ ውሻ መጣች። እሷ እንዴት እንደሆነ አላቅም ብቻ ትሻሻኝ ነበር የሆነ ጊዜ እንዴት እንደተቀራረብን ሳላክ ተቀራርበን ያገኝ ነው ተራሴን እና ከዛም በቃ የሚያሳዩት ፍቅር ምናምናምን ሳየው ሰው ልክ እንዳደለ ገባኝ። በዛ ትንሽ እድሜም ቢሆን ተረዳውኝና ለእነሱ ፍቅር መስጠት እንዳለብን ገባኝ። ከዛ የወለደችው ልጅ እኔ ማሳደግ የጀመርኩት እና ሊጥሉ ሲሉ እኔ ኔ መቀማት የጀመርኩት ግን፣ ያው ህፃን ስለነበርኩ አቅም የለኝም ማለት ማስጣር አልችለው። እየወሰዱ ይጥሉብኝ ነበረ፣ ይገሉብኝ ነበር። በምርጥ ነው። ሳድግ ግን በቃ ለእነሱ የሆነ ነገር ማድረግ አለብኝ ብዬ አስብ ነበረ። የልጅነት ሕልምሽ በተወሰነ መንገድ የተሳካ ይመስለኛል፣ ምክንያቱም አሁን እንስሳትን የሚንከባከብ ቡድን አቋቁመሻል፣ ወደ ተቋምም የቀየርሽው ይመስለኛል። እንስሳት ትኩረት ይሻሉ የተሰኘ ተቋም መስራች ነሽ። ምን አይነት ስራዎችን ነው የሚሰራው? እስቲ በዝርዝር ከምትሰሯቸው ስራዎች መካከል የተወሰኑ ብትነግሪኝ፣ ብታጋሪን። አሁን የቮለንቲር ቲም ሆኖ ነው ያለው ግን በቅርብ ጊዜ ላይሰንስ ያገኛል። ትንሿን የመንግስት አሰራር አቁሟል። አዲስ ላይሰንስ መቀበል ቆሟል። በዛ ምክንያት አሁን ማግኘት አልቻልም። እና እየተሰራ ያለው ስራ አንደኛ አዌርነሱ ነው እንደነገርኩ ማለት ማህበረሰቡን መቀየር የሚችለው አዌርነስ ነው። ድርጊትም አለው በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ ነው እሱን እያደረኩ ያለሁት። ሁለተኛ የተጣሉ ውሾችን ከመንገድ ማንሳት ስልክ ደግሞ ያው ሁሉንም ማንሳት አንችልም፣ አቅም ይጠይቃል፣ በጣም ብዙ አቅም ይጠይቃል እና ግን በቻልን አቅም በጣም የተጎዱ እንስሳትን እናነሳለን። በተለይ ደግሞ መኪና አደጋ የሚደርስባቸው እንስሳትን ውሾች፣ ድመቶችን አንስቶ የማሳከም ስራ ከዛ በኋላ ለተወሰነ ጊዜ የማስጠለል ስራ ነው እና ደግሞ ቤት እንዲያገኙ የማድረግ ስራ ነው እየተሰራ ያለው። ፈረሶችንም በተወሰነ እናሳክማለን። ያው ሁሉንም ማለት አይደለም ግን ባለቤቶቻቸው አወጥተው የሚጥሏቸው መኪና የሚገጫቸው እንደነሱ አይነት ፈረሶችን የማሳከም ስራ ከሐኪሞች ጋር በመተባበር እንሰራለን። አዶፕሽን ስራ ሰው ውሻ እንዳይገዛ ከጎዳና አንስቶ ማሳደግ እንዳለበት እሱን እናሳያለን። ሰዎች እንዳይጥሉ እንነግራለን። እንዳይጥሉ ሰዎች ውሾችን እንዳይጥሉ እሱን እንነግራለን እና ያው በብዛት ሕክምናው ላይ ያለ ነው። የተጎዱ ውሾችን የማሳከም ማንሳት፣ ቤት የማግኘት እንደዚህ አይነት ነገሮች ናቸው እየተሰሩ ያሉት አ እነሱ ግን በደንብ ይሰራል አሁን ላይም እንስሶችን መንከባከብ የሁሉም ማህበረሰብ ኃላፊነት ነው በሚል ጎዳና ላይ ምገባዎች ተጀምረዋል። ምገባ በየቀኑ አይደለም፣ በወራንድ የሚካሄድ ምገባ ነው። እሱ ያው ማህበረሰቡ እኛን አይቶ የእኛን አሻራ ተከትሎ እዛው አካባቢ ላይ ያሉትን እንስሶችን መመገብ እንዲጀምር የማድረግ ዘመቻ ነው። እሱ በሰፊው እየተሰራ ነው። ክትባቶችም አንዳንዴ ይሰራሉ። እንደዚህ አይነት ነገሮች ናቸው እየተሰራሉ ኢትዮጵያ ውስጥ። እንግዲህ ሰዎች ከቤት እንስሳት ጋር አብረው ይኖራሉ። ነገር ግን ለቤት እንስሳት ፍቅራቸውን የሚገልጹበት መንገድ ለየት ያለ ነው። ከዛ ውጭ ደግሞ እንደውም ጎዳና ላይ ያሉ ውሾችን ከመንከባከቡ ይልቅ ከህፃንነታችን ጀምረን ማጥቃቱ ላይ እንበረታለን። ፈረሶቹም አህዮቹም የአገልግሎት ጊዜያቸውን ካቋረጡ በኋላ የጥማቸው ጣፋንታ አሳዛኝ ነው። በአብዛኛው ምን አይነት ምላሽ አገኘሽ? ኧረ ይሄ ነገር ቅንጦት ነው ችግር ባየለባት አገር ውስጥ እንስሳትን በዚህ ሁኔታ ርኅራሄና እንክብካቤ ማላመድ ትክክል አይደለም የሚሉ ሙግቶች አልገጠሙሽም ወይ? ስላሉት ተግዳሮቶች ንገሩኝ። ተግዳሮቱ በጣም ብዙ ነው። ቢወራም አያልቅም። ግን እኔ ምን አስባለሁ መሰለክ፣ አንደኛ መጽሐፍ ቅዱስ ሲያነብ እንደኖረም ሰው መጽሐፍ ቅዱሳችንም ጻዲቅ ለእንስሳው ነብስ ይራራል ይላል እና ርህራሄ የሚጀምረው ስልጣኔ የሚለካው ይባላል እንስሳ ለእንስሳ በምታሳየው ልክ ነው የሰው ልጅ ርህራሄ የሚለካው ይባላል እና በጣም ብዙ ሰዎች አይቀበሉኝም ኖርማሊ ከሚቀበሉኝ የማይቀበሉኝ ይበዛሉ ከሚመርቁኝ የሚሰድጉኝ ይበዛሉ እና ቻሌንጁ በጣም ብዙ ነው የሱ እና እኔ ኖርማሊ ሰዎች እንስሳ ምርዳትን እንደ ቅንጦት ለእንስሳ ምግብ ማብላትን እንደ ቅንጦት ነው የሚያስቡት እና እኔ ምን አስባለሁ መሰለህ ይሄ የምንጋራቸው ስሜቶች አሉ። አሁን ለምሳሌ መሰረታዊ ነገር ለእኔ ብዬ ማስበው ለእንስሳ ያስፈልገዋል ብዬ አስባለሁ። መመገብ፣ መጠለያ ማግኘት፣ ሕክምና ማግኘት እነዚህ የተለያዩ ነገሮች እኔ እንደሚያስፈልገኝ እሱ ያስፈልገዋል ብዬ አስባለሁ። ምክንያቱም እኔ ሲርበኝ ቅንጦት ካደላ እሱ ሲርበው እንዴት ቅንጦት ሊሆን ይችላል? ገብተዋል ሐሳቤ? እኔ መራብን ካወኩኝ እንዴት የእንስሳው መራብ ለእኔ ቅንጦት ሊሆን ይችላል? ምክንያቱም እኔ ሲርበኝ ኖርማሊ ሳታጣኩ ገንዘብ ሳይኖርህ ራሱ አረል ወይ በስራ ተይዘ ወይም የሆነ የራቦ ስሜት ሲሰማ ምግብ መብላት እየቻል ክሳት በላ እንኳን እንዴት ላይክ እንደምትበላ እኮ ታውቃለህ። በኋላ ግን ራቡ አያስቀምጥም። የእንስሳ ደሞ በዳ ፈንታ ለመብላት ነው ተርቦ ጸጥ ብሎ መተኛት ሊሆን ይችላል። ምክንያቱም እኔ አንደበት አለኝ ራበኝ እላለሁ። እንስሳው ራበኝ አይልም፣ ጠማኝ አይልም። እና የኛ ሀገር እንስሶች እንደውም ይሄ ረሃቡን ብቻ አይደለም የሚታገሉት፣ ከህዝቡ ዱላ ጋር ነው። ረሃቡ ታመህ እጢ ወጥቶ እንደዚህ ተዝረፍርኮ ምናምን እየተጎተትክ እግር ተሰብሮ ዓይን ተሰብሮ ይልክ አይራራልህም። ማህበረሰቡ እንደዛ ሆኖ አይጠቀሃል፣ ይቀጠቅጨሃል። እና የሚደርስብኝ ጫና ብዙ ነው። ግን ምንድን ነው አምኝበት የገባሁት ነገር ነው። ስለዚህ እና ደግሞ ለውጥ ለማምጣት ነው እየተራመድኩ ያለሁት። ስለዚ ለውጥ ለማምጣት ሂዳች ደግሞ ተቃውሞች የሚጠበቁ ነገሮች ናቸው። ስለዚህ ብዙ አያስደነግጡኝም። መጀመሪያ የጀመሩ ጊዜ አስደንግጡኝ ነበረ ኮንፊደንስም ስላልነበረኝ ይሄ የሰውን ምላስ የመቋቋምም አቅም ስላልነበረኝ አሁን ላይ በጣም አዳብር ያለው ይህ ስለማሰብ እነዚህ ነገሮች የተቋቋምካቸው ነው ያለሁት። ግን ሰዎች እንደዛ ነው የሚያደርጉት። ፈረሳቸውንም ቢሆን ከተገለገሉ በኋላ ወይ መኪና አደጋ ሲደርስበት አውቶ ይጥሉታል። ከዛን በኋላ አንዳንዶቹ ደግሞ ወደ ቤት እንዳይመለስ ዓይኑን ይጎለጉሉታል። ዓይኑን ጉልጉለው ወደ አስፋልት ይጥሉታል። ከዛ በኋላ ጥለውት ደግሞ አይጠብቁትም፣ አይሄዱም። ጥለውት ይጠብቁታል፣ ሩቅ ሆነው ምክንያቱም አንድ ቅልብ ልብ ብሎ የሚመጣ መኪና ሊገጫው ይችላል። ከዛ በኋላ ካሳ ይቀበሉበታል። ካሳ ይቀበሉበት እና ከዛ ደግሞ ሌላ ተረኛ የሚሰቃይ አካል ይገዙበታል። ምክንያቱም ሕጉም ምንትን አይላቸውም። ሕጉም ለምን ይህን እንስሳ አቢዩዝ አደረግክ የሚለው ገና ነው እና ይሄ ሕጉ ራሷን እየሰራ ያለው ምናልባት እኔ በሬ ቢኖርኝ በሬን እንትና የስራ የምሰራበትን አጠቃብኝ ስል እንደ ንብረት ስለሚቆጠር ሕጉ ይዛን ሊደግፈኝ ይችላል። ግን ለእነዚህ በየመንገዱ ለሚጣሉት ግን ማንም አይደግፋቸውም። እና ይሄ በጣም ማለት እንደ ማህበረሰብ በጣም የአስተሳሰብ የወረድንበት ልክ ነው። ይሄ የመጨረሻው ልካችን ነው ብዬ ነው ማስበው። ፌቨን፣ በእነዚህ ፈተናዎች ውስጥ ምን አልፈሽ ግን ዛሬ ላይ ደርሰሻል። በጎ ፈቃደኞችን እያስተባበርሽም ለሌሎች ምሳሌ የሚሆን ስራ እየሰራሽ ነው። ተቃውሞም ድጋፉም ቢኖርም ቢያንስ ግን የተወሰኑ ሰዎች ጭንቅላት ውስጥ አዲስ እይታን እየፈጠረች ትገኛለች። የወደፊት እቅድሽ ምንድን ነው? ስለ ተቋሙ የወደፊት አላማዎች ደግሞ ጠቅልላ አድርገሽ ነገርን ከመሰነባበታችን በፊት ቅድ ብዬ ማስበው አንደኛ ሼልተር መክፈት ይፈልጋለሁ። አሁን ላይ ትንሽ ሰፖርትም የለም ዶኔሽንም ስለሌሉ ሼልተሮች ለመክፈት ተቸግረናል። ምክንያቱም መጠለያ ቦታ ማለት ነው። አሁና የሚነሱትን እንስሶች ምናስቀምጥበት ቦታ የለም። ሚዱ በጣም ትልቅ ነው። እንደ ሀገር ምንም እየተሰራ አይደለም ምንም እየተሰራ በሌለበት ቦታ ላይ ደግሞ ለመትከል ስትራራጥ ያው ገና ጅማሬ ስለሆነ ትልቅ ነገር ይዘ ነው የምንሳት ያለብ ማለት ነው። እንደዛም ሆኖ አሁን ትልቅ ሼልተር ብንከፍትም ይህን ሁላ እንሰማስጠለን እንችላለን ማለት አይደለም ቢያንስለን የተጎዱ እንስሳትን በተለይ የሚያርፉበትን ነገር ማድረግ እንችላለን፣ እና ሼልተር በጣም ወሳኝ ነው። አሁን ላይ እሱ ላይ ነው እየተንቀሳቀሱ ያለው ዶኔሽኖች በማሰባሰብ ሼልተሮችን ለመከራየት። ምክንያቱም አሁን ላይ ሙሉ ግቢ ራሱ ኪራይ በጣም ብዙ ነው። ለእንስሳ ደግሞ ስትል የሚያከራይክ የለም ምናም። እና እሱ ትልቅ ችግር ነው። ሼልተር ግን በጣም በቅርብ ጊዜ ውስጥ ማሳካት የምንፈልገው ነገር ሼልተር መክፈት ነው፣ ሕክምና ተቋማቶችን መገንባት። ምክንያቱም አሁን ላይ ማህበረሰቡ አንዳንዴ እንስሳ እየወደደ የማያሳክምበት ይሄ በግዴለሽ የማያሳክሙትን ሳይሆን፣ እንስሳ እየወደደ የማያሳክምበት ምክንያት ኮስቱ ሀይ ስለሆነ ነው። በጣም የእንስሳ ሕክምና ክፍያው በጣም ውድ ነው እና እሱ ነገሮች በቅናሽ የሚገኙበትን ነገር ማድረግ ማቋቋም እንፈልጋለን። እኛ በቅናሽ የሚደረጉበትን ነገር አድርገን ከዛ የሚገኘው ገንዘብ ወደ እንስሶቹ ሼልተር የሚገባበትን ነገር ማድረግ እንፈልጋለን። እንደዚህ አይነት ተቋሞች ቢያንስ እንኳን በየክፍለ ከተማው አንድ መኖር አለበት፣ ግዴታ ነው፣ ለእንስሶቹ ሲባል ማለት ነው እና እነሱ አይነቶችን ተቋማት መገባት እንፈልጋለን። የጎዳና ላይ በተለይ ሴት ውሾች ናቸው አሉ እኛ ሀገር በጣም ከውሾችም እየተቸገሩ ያሉት ምክንያቱም ማንም ሳይፈልጋቸውም አውጥቶ ይጥሏቸዋል። ወንዱሻ እንድትወልድ ይፈለጋል። ከወለደች በኋላ ሴቷ አትፈልግም፣ ጥቅም የላትም። እንደዚህ አይነት ነገር ነው ያለው እና የእነሱን ቁጥር መቀነስ እንፈልጋለን። እሱ የሚደረገው ደግሞ በኦፕሬሽኖች ነው። ዝም ብሎ በመርፌ ምናምን ሳይሆን ኦፕሬሽኖች ነው። ብዙ አይነት ቦታ ይፈልጋል። መድኃኒቱ ፖስት ሀይ ነው እና በተቻለን አቅም ጎዳና ላይ ያሉ ውሾች እንዳይበዙ ማድረግ እንፈልጋለን። ምክንያቱም እጣ ፈንታቸው ሞት ነው፣ መኪና ነው። ያን እንደዛ ሰፈር እንዲያረቡ አንፈልግም። እና እሱ ማድረግ እንፈልጋለን። በአጠቃላይ የቤት እንስሳት ፈረሶች፣ አህዮችን ከጥቃት መከላከል ማህበረሰቡ ማንቃት፣ እኔ ነቅቶ ማየት ትልቁ ህልሜ ነው። ከነዚህ ሁሉ ማሻገር፣ ማህበረሰብ ከነቃ አንተ የምታደረጋቸው ነገሮች እየቀነሱ የአንተ ሎድ እየቀነሰ ነው የሚሄደው እና ማህበረሰቡ እንዲነቃ የሚደረጉ የዘመቻ ስራዎችን በጣም በሰፊው ተሰርተው እንግዲህ እንስቶች የማይሳቀቁበት ሀገር፣ የማይደበደቡበት የማይቀጠቀጡበት ሀገር ማየት በቃ እንደ ሌላው ዓለም እንደ ውጭ ዓለም በሰላም ሰው አምኖ ምድር የሁሉም ሰው መሆኑን አምኖ የሁሉም አካል መሆኑን የእንስሳም የሰው አካል ምድር መሆኑን አምኖ የሚኖሩበትን ሀገር ማየት በጣም እሱ በጣም ትልቅ ቢሼ ነው የመጨረሻው ስ ነው ትምን መለሰ የተለያዩ እንስሳትን ተንከባካቢ ነሽ። ኢትዮጵያን ደግሞ ለእንስሳት ያላቸውን ርህሩህነትና እይታ እንዲያሻሽሉ እንቅስቃሴ የጀመርሽ ወጣት ነሽ። ሀሳብሽን ለአድማጮች ለተመልካቾች ስላጋራሽልኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ጋቢና ቪ ይቀጥላል። በመቀጠል አሉላ ከበደ የሰው ሰራሽ ልህቀት ስጋት ስለሆነባቸው የኬንያ የኪነ ጥበብ ሰዎች ይነግሩናል። የሰው ሰራሽ ልህቀት ቴክኖሎጂ ይበልጥ እየተስፋፋ በመጣበት በአሁኑ ወቅት አንዳንድ የኬንያ ኩባንያዎችና የንግድ ድርጅቶች ጊዜና ወጪን ለመቆጠብ በማለም የተለያዩ ሥራዎችን በኮምፒውተር በሚታገዙ ሮቦቶች ማከናወንን የአሰራር ስርዓታቸው አካል ማድረግ ይዘዋል። በናይሮቢ ከሚገኙት ግዙፍ የህትመት ኩባንያዎች አንዱ የሆነው ካርሳቲ ፕሮዳክትስ የሰው ሰራሽ ልህቀት ቴክኖሎጂን ከአሰራራቸው ካዋሃዱ ተቋማት ውስጥ አንዱ ሆኗል። አንዳንዱን ስራዎች እንደ ወትሮው ሁሉ በሌሎች ድርጅቶች ባለሙያዎች ከመተማመን ይልቅ በተለይ የመጽሐፍ ሽፋኖችን ጽሁፎችንና አጠቃላይ የመጽሐፍ ዲዛይኖችን ስራ የሰው ሰራሽ ልህቀትን በመጠቀም እነኚህን ስራዎች ለማጠናቀቅ ይወስድበት የነበረውን ጊዜ በአማካይ ከሶስት ወር ወደ አንድ ወር ማሳነስ መቻሉን አመልክቷል። ሁሉም በቀላሉ ልንደርስበት በምንችል ቅርበት ላይ የሚገኝ እንደመሆኑ ጊዜ የመቆጠብ ብቻ ሳይሆን ለዚህ አይነቱ አገልግሎት የውጭ ኃይል መቅጠር ስለማይኖርብህ በወጪም ረገድ መቆጠብ ያስችልሃል። ስለሆነም በአሁኑ ወቅት የሰው ሠራሽ ልህቀት ቴክኖሎጂን በመጠቀም የምናድነው ወጪ የመጨረሻውን የምርት ውጤት ለማሻሻልም ያግዛል። ውድሩ የተሰኘው የኮሚኒኬሽን አገልግሎት ድርጅት የምስራቅና ደቡባዊ አፍሪቃ ኃላፊ ዴቪድ ካሬጋ እንዳስረዱት የሰው ሠራሽ ልህቀት ቴክኖሎጂ ኩባንያዎች ከደንበኞቻቸው ጋር የተሻለ ግንኙነት መፍጠር እንዲችሉም እየረዳ ነው። ድርጅቶች፣ ተቋማትና ኩባንያዎች የሰው ሰራሽ ልህቀትን ተጠቅመው የቱ ጋ ነው አሁን ወጪን ቀንሼ፣ ነገር ግን ውጤታማ የሚሰኝ ግንኙነት መቀጠል የምችለው የሚለውን መጠየቅ ይዘዋል። በበኩሌ ያስተዋልኩትና በትክክልም ማየት እንደሚቻለው ከድርጅትም ሆነ ከደንበኞች አሊያም ከኩባንያዎች እይታ አንጻር የሰው ሰራሽ ልህቀት እሴት ፈጣሪ የሆነ መምጣቱን ነው። በአንጻሩ ቴክኖሎጂው ይበልጥ እየተለመደና እየተዘወተረ መምጣቱ ከዘርፉ ባለሙያዎች ዘንድ ስጋት እየፈጠረና ለማስታወቂያ ድርጅቶችም የሚያገኙት የሥራ መጠንና ገቢ እየቀነሰ ነው። ሲሞን መዋንዚያ ከነኝህ መሰሉ ድርጅቶች አንዱ ለሆነው ዘ አርቲስት ግሩፕ የተባለ ኩባንያ የፈጠራ ስራዎች ክፍል ኃላፊ በመሆን ያገለግላል። ምንም እንኳን እየተቀየረ ያለውን አሰራር ሁኔታና ኩባንያዎች እያገኙ ያሉትን ጥቅም ቢያምንም የማስታወቂያ ስራዎቻቸው ግን በባለሙያዎች መተማመኑ የተሻለ ነው ይላል። ሁሉም የንድፍ ስራዎች በድርጅቱ ሰራተኞች በራሳቸው ነው የተሰሩት። ይህም ማለት የአገልግሎት አቅራቢው ድርጅት የሚያገኘው የገቢ መጠን አነስተኛ ይሆናል ማለት ነው። ይሁን እንጂ ኩባንያዎች በራሳቸው ይህን ስራ መስራት መቀጠል የሚመርጡበት ሁኔታ አይታየኝም። ምክንያቱም ሰዎች ይበልጡኑ ጠንካራ በሆኑባቸው በዋናዎቹ ስራዎቻቸው ላይ እንዲያተኩሩ አጽንዖት ሰጥተን ስለምንመክርና ይህንኑም ስለምናበረታታ ኩባንያዎች ወደዚያ ያዘነብላሉ የሚል ግምት የለኝም። በአሁኑ ወቅት የማስታወቂያ ስራዎችን ለመስራት ጥቅም ላይ የሚውሉት የሰው ሰራሽ ቴክኖሎጂ ፕሮግራሞች አንዳንድ ጊዜ በርካታ ሰዓታት ለሚጠይቅ የአርትኦት ስራ የሚዳርጉ የተበላሹ ገጽታዎችና እንግዳ መልክ ያላቸው ትዕይንቶችን ሲከስቱም ይታያሉ። ይሁን እንጂ በዓለም አቀፉ የማስታወቂያ ጥናት ማዕከል ዘገባ መሠረት በአፍሪቃ ለማስታወቂያው ዘርፍ ይወጣ የነበረው የገንዘብ መጠን ባለፈው ዓመት ብቻ በ11.6 በመቶ ቀንሷል። ይህም የሰው ሰራሽ ልህቀት ቴክኖሎጂን የመጠቀም ዝንባሌ እየጨመረ መምጣቱን አመላካች ነው ብሎታል። አሉላ እናመሰግናለን። ናይጄሪያ በሚታየው የኑሮ ውድነትን በመቃወም የሀገሪቱ ዜጎች ከሰሞኑ ሰልፍ ወጥተዋል። በምላሹ መንግስት ከሀገሪቱ ጎተራ እህል እንዲሰራጭም አድርጓል። ቲሞቲ አብይዞ ከአቡጃ የላከውን ዘገባ እንግድ ወልዴ አቀናብሮታል። የአፍሪካ ልማት ባንክ ማስጠንቀቂያውን ያወጣው የአህጉሪቱን አጠቃላይ የኢኮኖሚ ሁኔታ በሚያመለክተው ሪፖርቱ ላይ ነው። ባንኩ እንደሚለው አፍሪካ በአጠቃላይ የኢኮኖሚ እድገት ብታሳይም በያዝነው የፈረንጆቹ 2024 ዓመተ ምህረት በኢትዮጵያ፣ አንጎላ፣ ኬንያና ናይጄሪያ የነዳጅና የምግብ ዋጋ መጨመርና ገንዘብ ዋጋውን ማጣት የውስጥ ግጭቶችን ሊጭር ይችላል። በምስራቅ አውሮፓና በመካከለኛው ምስራቅ የሚስተዋሉት ግጭቶች አቅርቦትን በማዛባት የዋጋ ግሽበትን በመላው ዓለም ሊፈጥሩ ይችላሉ። ይህም የአፍሪካን ሁኔታ እንደሚያባብስ ባንኩ ገልጿል። በረሃብና በዋጋ መናር ምክንያት በናይጄሪያ ተቃውሞ እያየለ መጥቷል። የጸጥታ ጉዳይ ተንታኙ ሴናተር ኢሮግቡ ከአፍሪካ ልማት ባንክ አስተያየት ጋር ይስማማሉ። ለሕይወት አስፈላጊ የሆኑት ሦስት ነገሮች ማለትም ምግብ፣ መጠለያና ልብስ በበቂ በማይገኙበት ሁኔታ ማህበራዊ ሁከት እንደሚፈጠር ግልጽ ነው። ከእነዚህ ውስጥ ደግሞ ምግብ አንገብጋቢው ጉዳይ ነው። ካለ ምግብ በሕይወት መቆየት አይቻልም። እናም ናይጀሪያውያን እያመሩ ያሉት ወደዚህ አይነት ሁኔታ ውስጥ ነው። ሰዎች አለመረጋጋት ይታይባቸዋል። እንደ እውነቱ ከሆነ በናይጀሪያ ያለው አንድ አስረኛ ችግር በሌላ አገር ተከስቶ ቢሆን ከፍተኛ ሁከት በተፈጠረ ነበር። ለምን ያህል ጊዜ በዚህ ሁኔታ ውስጥ እንደምንቆይም ይታይ ይሆናል። በሌላ በኩል አፍሪካ በፍጥነት እያደጉ የመጡ ኢኮኖሚዎች እንዳሏት ባንኩ ጠቁሟል። አይቮርኮስት፣ ኒጀር፣ ሩዋንዳና ሴኔጋል ተጠቃሽ ናቸው። እድገቱ ግን እንደ የኢኮኖሚ ፖሊሲያቸው ከአገር አገር እንደሚለያይ ባንኩ አስታውቋል። የናይጄሪያው ፕሬዚደንት ቦላቲኑቡ ባለፈው ግንቦት ወደ ስልጣን እንደወጡ የነዳጅ ድጎማን ማስቀረትን ጨምሮ ከበድ ያለ የኢኮኖሚ ማሻሻይ አድርገዋል። ማሻሻያው ወደፊት ጠቃሚ ውጤት እንደሚያመጣ ባለስልጣናት ቢገልጹም ድንገት የተፈጠረው ለውጥ ግን በኢኮኖሚው ላይ አሉታዊ ተጽዕኖ አስከትሏል። ባለፈው ዓመት በናይጄሪያ ግሽበቱ 29.9 በመቶ ደርሶ ነበር። ከ1996 ወዲህ ከፍተኛው ነው ተብሏል። በዚህ ምክንያት የምግብ ዋጋ እንዲቀንስ በሚል ባለሥልጣናት 102,000 ሜትሪክ ቶን እህል ከጎተራ ወጥቶ እንዲሰራጭ አድርገዋል። በአገሪቱ ያለውን ሁኔታ አስመልክቶ ኤታ ማዦር ሽሙ ሜጀር ጀኔራል ክሪስቶፈር ሙሳ ባለፈው ማክሰኞ ለዜና ሰዎች መግለጫ ሰጥተዋል። ዓለም ሁሉ ችግሩ እየተሰማው ነው። የናይጄሪያ ብቻ ችግር አይደለም። እዚህና እዚያ የሚታዩ ተቃውሞዎች አሉ። መንግሥት ዝም አላለም። ለተግዳሮቶቹ መፍትሄ ለማግኘት ጥረት በማድረግ ላይ ነው። እህል ወደ ገበያው እንዲለቀቅ ተደርጓል። እርዳታውን በመላ አገሪቱ ለማዳረስ ሥራ ተሠርቷል። የዶላርና የመለወጫው ዋጋ ጉዳይ ከሁሉም ነገሮች ጋር የተገናኘ ነው። ችግሮቹ የተከሰቱትም በዚያ ምክንያት ነው። በአፍሪካ በመጪዎቹ ሁለት ዓመታት የሚኖረው የኢኮኖሚ እድገት ሦስት ነጥብ ስምንት በመቶ እና አራት ነጥብ ሁለት በመቶ ሊሆን እንደሚችል የአፍሪካ ልማት ባንክ ይገልጻል። ይህም በዓለም ካለው አማካይ እድገት በላይ እንደሆነ ጠቁመዋል። ተቃዋሚዎቹ ግን የምግብና የመሠረታዊ ሸቀጦች ዋጋን መቋቋም እስካልቻሉ ድረስ ሰልፋቸውን እንደሚቀጥሉ አስታውቀዋል። ቲሞቲ ኦቢዙ ከአቡጃ ለላከው ዘገባ፣ እንግዲ ወልድ ነኝ ዋሽንግተን ዲሲ። እንግዱ እናመሰግናለን። በዚህ ሳምንት ሩሲያ ዩክሬንን ከወረረች ሁለት ዓመት ይሞላታል። ከዚህ ጋር ተያይዘው የአውሮፓ ሕብረት ስላሰናዳቸው መርሃ ግብሮች የሚናገረውን ዘገባ ደግሞ እንግዲ ወልድ ያቀርበዋል። የሩሲያ ወረራ ሁለት ዓመታት ሊያስቆጥር ጥቂት ቀናት በቀረበት በዚህ ወቅት ዩክሬን በዶኔስክ ክልል ከሚገኘው አቭዲፍካ ጦሯን ለማፈግፈግ ወስናለች። በአሜሪካ ደግሞ የዩክሬን ውሳኔ የመጣው ኮንግረስ ለአገሪቱ የሚሰጠውን እርዳታ ማሳለፍ ባለመቻሉ ነው ሲል ዋይት ሃውስ ይከሳል። ዩክሬናውያን በጀግንነት እየተፋለሙ ነው፣ ነገር ግን አቅርቦት አጥሯቸዋል ሲል ዋይት ሃውስ ይገልጻል። ዩክሬን ከአቭዲፍካ ባፈገፈገችበት እለት ፕሬዚዳንቱ ቮሎዲሚር ዜሌንስኪ በሙኒክ የጸጥታ ጉባኤ ላይ ንግግር አድርገው ነበር። ጦርነቱ መቼ እንደሚያበቃ ዩክሬንን አትጠይቁ፣ ራሳችሁን ጠይቁ። ለምን ፑቲን አሁንም ጦርነቱን መቀጠል ቻለ ብላችሁ ጠይቁ። በኪይቭ የሚገኙ ዩክሬናውያን ነገሩ ከባድ ሆኖባቸዋል። የተራዘመ ሊሆን ለሚችለው ጦርነትም እየተዘጋጁ ነው። ኪቭ ኢንዲፐንደንት የተሰኘው የድህረ ገጽ ጋዜጣ አዘጋጅ ኦልጋ ሩዴንኮ ጦርነቱ ከሁለት ዓመታት በፊት ሲፈነዳ በሥራ ገበታዋ ላይ ነበረች። የድህረ ገጽ ጋዜጣውም ገና አንድ ወሩ ነበር። አንቶኒ ብሊንከን የሩሲያ ወረራ ከንጋት በፊት ይጀምራል ብለው ተናገሩ። ያኔ ነው ነገሩ ድንገት የምር እንደሆነ የታወቀው። የሩሲያው ፕሬዝደንት ቭላዲሚር ፑቲን በወረራው ዋዜማ ንግግራቸውን ሲቋጩ ኦልጋ ለስራ ዝግጁ ነበረች። አንድ ዜና አዘጋጀን ፑቲን በዩክሬን ላይ ጦርነት አውጀዋል የሚል ልክ ንግግሩን እንዳቆመ አተምነው። በዛው ሰዓት አካባቢ ፍንዳታዎች መስማት ጀመርን። የድህረ ገጹ ጋዜጣ ለሁለት ዓመታት በተከታታይ ጦርነቱን በመሸፈኑ ኪቭ ኢንዲፐንደንት በዩክሬን በመሬት ላይ ስላለው ሁኔታ በእንግሊዝኛ ቋንቋ የሚዘግብ ዋና የመረጃ ምንጭ ሆኗል። ዓላማውም ዩክሬናውያን ለምን እየተፋለሙ እንደሆነ ዓለም እንዲረዳ ማድረግ ነው። ኦልጋ ትቀጥላለች። እዚህ ዩክሬን ተቀምጠን የአሜሪካ ኮንግረስ ለዩክሬን የሚሰጠውን እርዳታ አለማጽደቁን በዜና መስማት በጣም ተስፋ አስቆራጭ ነው። ለእነርሱ ጉዳዩ የቁጥር ጉዳይ ሊሆን ይችላል። ለእኛ ግን ጉዳዩ የሰው ሕይወትን የተመለከተ ጉዳይ ነው። ቮሎዲሚር ኦምሊን በዩክሬን ጦር ውስጥ ሻለቃ ነው። ዊ ቢካም ስትሮንገር ሰራዊታችን በሰው ኃይል ተጠናከረ። በእርግጥም የሚያስደስት ጉዞ አልነበረም። ጦርነቱ በሁለት ወይም ሶስት ሳምንታት ወይም ወዲያውኑ የሚጠናቀቅ አልነበረም። ጊዜ ይወስዳል። ነገር ግን ሞራላችን ከፍ ያለ ነበር። ቁርጠኝነት ከሌለ ድል አይገኝም። በእኛ በኩል ቁርጠኝነታችን ጠንካራ ነበር። በኪቭ ነዋሪዎች ጦርነቱ እንዲያከትም ተስፋ ያደርጋሉ። ዳንኤል የቬኒስት ነዋሪ ነው። አባትና እናቴን ማየት እሻለሁ። ውጭ አገር ነው ያሉት። እዚህ ያለሁት ወደ እነርሱ መሄድ ስለማልችል ነው። ሌላው የከተማዋ ነዋሪ ኦለክሲ የሚያክለው አለ። በየቀኑ በየሌሊቱ ፍራቻ ላይ ነን። በአገራችን ሰላም እንዲኖር እንፈልጋለን። ፑቲንን አስቁመን ግዛታችንን ማስመለስ እንፈልጋለን። ካተሪና ደግሞ የዓለም አቀፉን ማኅበረሰብ እገዛ አስፈላጊነት አጽንኦት ትሰጣለች። ይህ ጦርነት ረጅም ጊዜን ይወስዳል። በጣም ያስፈራኛል። ከዓለም አቀፉ ማኅበረሰቡ እገዛ ዩክሬን ይህንን ትልቅ ጠላት ማሸነፍ አትችልም። ቪኦኤ ያነጋገራቸው ዩክሬናውያን እንደሚሉት ለውትድርና የሚመለመሉ ከሆነ ተመዝግበው አገራቸውን ይከላከላሉ። በተጨማሪም የሚዋጉት ለጋራ ዲሞክራሲያዊ እሴታቸው መሆኑን ዓለም እንደሚረዳቸው ተስፋ ያደርጋሉ። አብራችሁን ስላመሻችሁ በእጅጉና አመሰግናለን። የነገ ሰው ይበለን። መልካም ምሽቱን እላችሁ